የኒውዮርክ ከተማ ለፍልሰተኞች ከለላ የሚሰጠው ፖሊሲ እንዲሻሻል ከንቲባው ጥሪ ያቀረቡ የሚል ነው። ኒውዮርክ ከተማ ውስጥ ከተጠለሉ ፍልሰተኞች ጋር ተያይዘው የሚፈጸሙ ወንጀሎች የከተማዋን ነዋሪዎች ስጋት ላይ ጥለዋል ተብሏል። ኤረን ራንን እና ኢጎር ሺሃንካን የላኩት ዘገባ ነው። ቆንጂት ታየ ታቀርበዋለች። ባለፈው ጥርር ውስጥ በኒውዮርክ ታይምስ ስኩዌር በሚባለው አካባቢ ሁለት ፖሊሶች በፍልሰተኞች ጥቃት እንደደረሰባቸው መሰማቱን ተከትሎ የከተማዋ የፍልሰተኞች መጠገያነት ነገር መፍትሄ የሚሻ ጉዳይ መሆኑ ጎልቶ ወጥቷል። ጉዳዩ አልተቋጨም፣ በሂደት ላይ ነው። ቢሆንም ኒውዮርክ ከተማ የፍልሰተኞች አስጠላይነት ፖሊሲዋ መቀየር ይኖርበት ይሆን የሚለው ጥያቄ አሁንም እንዳለ ነው። የከተማዋ የሕግ አስከባሪዎች ከፌዴራሉ መንግሥት የኢሚግሬሽን መስሪያ ቤት ጋር በትብብር ለመስራት አይችሉም። በከተማዋ ፍልሰተኞች ወንጀል ሲፈጽሙ ተገኝተው ታስረው ከተለቀቁ በኋላ እንኳን ለኢሚግሬሽን ባለስልጣናት ብዙውን ጊዜ መረጃው አይጋራም። በዚህም ምክንያት ወንጀል የፈጸሙትን ሰዎች ከሀገር ለማባረር እንዳይቻል እንቅፋት ፈጥሯል። ይህንን ጉዳይ ታዲያ የኒውዮርክ ነዋሪዎች በተለያየ መንገድ ይመለከቱታል። ለምሳሌ ማሪ ሹልስ እንዲህ ይላሉ፣ አይ ቲንክ Communicate with ice and get rid of people who are committing a lot of the hotels have migrants, but i 've never had any issues with them whatsoever. Give you tired your poor your huddled masses yearning to be free i mean. ብዙ ሆቴሎች የውጭ ሀገር ፍልሰተኞች የሆኑ ሰራተኞች አሏቸው። ምንም አይነት ችግር ሲፈጥሩ ፈጽሞ አይቻል አውቅም። ማለት የነጻነት ሐውልት ስታቹ ኦፍ ሊበርቲ እኮ እዚህ እኛ ጋ ነው ያለችው። ነጻነትን ተጠምተው አንድ ላይ ተጨናንቀው የሚጎርፉ ድሆዎችና ደካሞችን ወደ እኔ ላኳቸው ብላለች እኮ። ያ ነው የኒውዮርክ መንፈስ። ለፍልሰተኞች የሚከራከሩ ወገኖች በበኩላቸው ችግሩ ከልክ በላይ ተለጥጦ እየተነገረ ነው ባይ ናቸው። ኤሊዛ ታይማን ቲም ቲኤልሲ ኤንዋይሲ የሚባል ፍልሰተኞችን የሚረዳ ስብስብ ስራ አስኪያጅ ናቸው። ለፍልሰተኞች መጠለያ መሰጠቱ መቀጠል አለበት ባይነኝ። ማለቴ በተወሰኑ ፍልሰተኞች የተፈጸሙ ወንጀሎች በአጽንኦት የማሳየቱ ጉዳይ ያው የተለመደ ነገር መሆኑን የምታውቁት ነው አሉታዊ ነገሮችን ነጥለው እየመዘዙ የተወሰነ ማህበረሰብን ለመወንጀል የሚደረግ መሆኑ ይታወቃል። የኒውዮርክ ከተማ ከንቲባ ኤሪክ አዳምስ የከተማዋን ፖሊሲ መቀየርን በሚመለከት ያላቸውን አስተያየት በቅርቡ ቪኦኤ ጠይቋቸው ነበር።